The Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ25 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እነዚህ ሰማዕታት ከሀገራቸው ሲወጡ ቤተሰቦቻቸውን ለመርዳት ችግረኛ ቤተሰብ ያላቸው ናቸው እና ዙሪክ ከተማና በሎዛን እንዲሁም በጀኔባ ከተማ ያሉ ሶስት ምእመናን ናቸው። እኛ የእነዚህ ሰማዕታት ቤተሰቦች ልጆች ስለሆንን እነሱን ተክተን አራቱን ቤተሰብ እስከ እድሜ ልክ ለመጦር ፍቃደኛ ነን ያሉ የጠየቁ ምእመናን አሉ። መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ ይባላሉ። በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ናቸው። ምስክር የሚወክለው እኛ ትውልድ የነበረውን አሁንስ በዛው መንገድ ላይ ያለነው ያለ ነው ወይስ አይደለም? የሚለውን ጥያቄ መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው። ምስክር የጠፋው ትውልድ እድምተኛ ልብ ወለድ ደራሲ ካፕቴን ለማ በላይነ። ዋናው ገጸ ባህሪ ምስክር የሚወከለው የጠፋውን ትውልድ ወይንስ ያሁኑን? በደራሲው ትውልድ ባለው ማህበረሰብ ላይ አነጣጥሮ በአሁኑ ትውልድ ላይም የሚያጠነጥን ልብ ወለድ ነው። የጠፋ ስፖርተኛ ግን ያለ ቅጽር ስምም አለው። ኢትዮጵያና ኬንያ ሲጫወቱ ያኔ በነ መንግስቱ ጊዜ ረብሻ ይነሳል። እሱ ደግሞ ቤንች ላይ ነበር ቱታ ለብሶ። የካታንጋ ተመልካች ገብቶ ድብድብ እንትን ሲል እሱን ያቀምሱታል። በቃ ይሄም አንዱ የኬንያ ተጫዋች ነው ብለው ጥቁር፣ አይደለም ይሄ። ደግሞ የንጉሴ አክሊሉ የዛሬ መሰናዶ ነው ከማለት ይልቅ ለመሆኑ ይሄ ተጫዋች ማን ነው ብለን ብንጠይቅ ይቀል ይመስለናል። ዝርዝር ኪስ ይቀዳል ቢባልም የአድማጭ የመጀመሪያ ጥያቄ እጃችሁ ከምን የሚለው እንደሆነ እንጠረጥራለን እና ለማጀቢያ ከመራረጥናቸው ዜማዎች ጋር የዘረዘርናቸውን እያደመጣችሁ አበራችሁን አምሹ እንላለን። ከዛሬው አቀናባሪያችን ንጉሱ ታምሬ ጋር አሉላ ከበደና አዲሱ አበበ ነን። ቴሌ ረፍት ወጥቷል። ከዜናው በኋላ እንመለሳለን። ጠብቁን። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጀስቲን ቷጅ በስቱዲዮ አብሮኝ ይገኛል። ዛሬ በዩናይትድ ስቴትስ እና በሌሎችም በርካታ የዓለም ክፍሎች እናቶች ቀን ነው። በዚህ ቀን እናቶች ስላደረጉትና እያደረጉ ስላሉት ሁሉ ምስጋና ይሰጣቸዋል። ተግባራቸውና እናትነታቸው ሁሉ ከፍ ብሎ ይነገራል። ብዙ ስጦታዎችም ይጎደጎዱላቸዋል። እናቶች ሁሉ እንኳን ደስ ያላችሁ፣ ልጆች ሁሉ እንኳን አደረሳችሁ። እናቶች ሁሉ፣ ልጆች ሁሉ እንኳን ደስ ያላችሁ። የየመን ሁጢ ተዋጊዎች ከሳውዲ አረቢያ የቀረበላቸውን የአምስት ቀናት ለሰብአዊ እርዳታ ጉዳይ ተኩስ የማቆም ጥያቄ ተቀበሉ። ተኩስ ማቆሙ የሚጸናው ከነገ በስቲያ ማክሰኞ ጀምሮ እንደሆነ ታውቋል። ተዋጊዎቹ ሁጢዎች ጥያቄውን መቀበላቸውን ያስታወቁት ዛሬ የሳውዲ አረቢያ የጦር ጄቶች የቀድሞውን የሀገሪቱን ፕሬዚደንት አሊ አብደላህ ሳልህን መኖሪያ ቤት ዋና ከተማዪቱ ሰንአ ውስጥ ከደበደቡ ከጥቂት ሰዓታት በኋላ ነው። ሚስተር ሳለህ በድብደባው ወቅት ቤታቸው ውስጥ አልነበሩም። ከድብደባው በኋላ ግን በመኖሪያ ፍርስራሽ በመኖሪያቸው ፍርስራሽ አጠገብ ቆመው በቴሌቪዥን ታይተዋል። የሳውዲ የአየር ድብደባና የሁጢ ተዋጊዎች በመቶዎች የሚቆጠሩ ሲቪሎችን ባለፉት ሁለት ወራት ውስጥ ገድለዋል ሲሉ የረድኤት ድርጅቶች አስታውቀዋል። የሰብአዊ መብቶች ጥበቃ ጉዳይ ዋና ተሟጋችና ቃፊር መሆኗን የምትናገረው ዩናይትድ ስቴትስ የራሷን የሰብአዊ መብቶች አያያዝ ነገ በተባበሩት መንግስታት ድርጅት ልታስመረምር ነው። ይህ ፍተሻ 193ቱም የተባበሩት መንግስታት ድርጅት አባል አገሮች በየአራት ዓመቱ የሚካሄድባቸው ሁለንተናዊ ፍተሻ አካል ነው። ዩናይትድ ስቴትስ በቅርቡ መሳሪያ ባለያዙ ጥቁር አሜሪካውያን ላይ በተከታታይ በፖሊስ የተፈጸሙ ግድያዎችን አስመልክቶ ከጀኔቫ ብርቱ ምርመራና ፍተሻ ሳይጠብቃት አይቀርም እየተባለ ነው። ነገ ሰኞ በጀኔቫው ስብሰባ ዩናይትድ ስቴትስ ከሚጠብቋት ምርመራዎች መካከል መጠነ ብዙ የሆነው ያለ ህጋዊ የመኖሪያ ወይም ወደ ዩናይትድ ስቴትስ የመግቢያ ሰነድ ገብተው ወይም እየኖሩ ያሉ የውጭ ሰዎች እስራት እንደሚገኝም ታውቋል። ከእነዚህ ህጋዊ ሰነድ ወይም ፍቃድ የሌላቸው ታሳሪዎች መካከል ህጻናትም እንደሚገኙበት ተጠቁመዋል። ዩናይትድ ስቴትስን በነገው ምርመራ ከሚጠብቋት መጠይቆች አንዱ ለተራዘመ ጊዜ የዘለቀው የሞት ፍርድ ቅጣት እንደሆነም ዘገባዎቹ አመልክተዋል። ከዚያ በተጨማሪም በአሜሪካውያን ላይ በድብቅ ተካሂዷል የተባለው ቅኝትም ይነሳል። የዩናይትድ ስቴትስ ፓትሪያት ሕግ ተብሎ የሚታወቀው የተባሉትን ድብቅ ቅኝቶች ወይም ስለላዎች ለማካሄድ ከለላ የሚሰጠው ሕግ ዕድሜ የሚያበቃው የፊታችን ሰኔ በመሆኑ የተወካዮች ምክር ቤቱ የእድሳቱን ጉዳይ አስመልክቶ ክርክር ጀምሯል። ዋሽንግተን በሽብር ላይ የምታካሄደው ጦርነት ትሩፋት ናቸው የሚባሉት የማዕከላዊ ስለላ ኤጀንሲ ወይም ሲአይኤ አካሂዶታል የሚባለው የጭካኔ ምርመራና አያያዝ እንዲሁም የሽብር እስረኞች ተይዘው የሚገኙበት የኩባ ደሴቱ ጊትሞ እስር ቤት አለመዘጋትም በዚሁ የምርመራ ዝርዝር ውስጥ የተያዙ መሆናቸው ታውቋል። ዩናይትድ ስቴትስ ላይ የመጀመሪያው ዓለም አቀፍና አጠቃላይ ምርመራ የተካሄደባት የዛሬ አምስት ዓመት በአውሮፓውያኑ የዘመን አቆጣጠር በ2010 ዓ ም ሲሆን ያን ጊዜ ከቀረቡላት 240 የስጋት ወይም የጥሰት አካባቢዎች 171ን ብትቀበልም ለማሻሻል ግን እምብዛም አልሰራችም ሲሉ የሰብአዊ መብቶች ጥበቃ ተሟጋቾች ይወቅሷታል። የኩባ ፕሬዚደንት ራውል ካስትሮ ዛሬ ቫቲካንን ጎበኙ። ሚስተር ካስትሮ ወደ ቫቲካን የተጓዙት ሀገራቸው ከዩናይትድ ስቴትስ ጋር ተፋጣበት የቆየችው ለግማሽ ምዕት ዓመት የዘለቀው ውጥረት እንዲረግብና በሁለቱ ሀገሮች መካከል ዲፕሎማሲያዊ ግንኙነት እንዲታደስ ለማድረግ ላደረጉት ጥረት የሮማ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ ፍራንሲስ ፍራንሲዝን በግል ለማመስገን እንደሆነ ተገልጿል። አቡኑ ስላደረጉት ሁሉ አመስግኛቸው ወጣው ብለዋል። ፕሬዚደንት ራውል ካስትሮ ለአንድ ሰዓት ከዘለቀውና በስፓኝ ቋንቋ ካደረጉት ውይይት ሲወጡ ሚያንማር ውስጥ ለተራዘሙ ዘመናት ጭቆናና ማሳደድ ሲፈጽምባቸው ኖረዋል የተባሉ አምስት መቶ የሚሆኑ የሙስሊም ማህበረሰብ አባላትን ያሳፈሩ ጀልባዎች ኢንዶኔዥያ ገቡ። በመቄዶንያ ሰሜናዊ ግዛት ውስጥ ለአንድ ሙሉ ቀን የተካሄደው ስምንት የፖሊስ አባላትና አስራ አራት ታጣቂዎች የተገደሉበት ውጊያ በእጅጉ ያሳሰባቸው መሆኑን የአውሮፓ ሕብረት ባለሥልጣናት ዛሬ አስታወቁ። በትናንት ውጊያ ለተገደሉት የሁለት ቀናት ብሔራዊ ሐዘን እንዲሆን የመቄዶንያ መንግሥት አውጇል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር በራችሁን ቆዩ። ከአዲሱና አሉላ ጋር ልተዋችሁ እስከ ማጠቃለያው ዜና የመጨረሻው ደወል በማርያም ደጃፍ፣ በገብርኤል፣ በጊዮርጊስ ደጅ፣ በሩፋኤል፣ በቂርቆስ ደጃፍ፣ በአማኑኤል፣ በተክልዬ፣ በሚካኤል ግው ግው አለ። የመጨረሻው ደወል ተደወለ። አትንበርከክ ቆመህ የጴጥሮስን ሞት ሙት አለ። ስደት አገር አሟጦ፣ ሐዘን አጉብጦ፣ ችጋር አጥንት እንግጦ፣ ፍርሃት አንቀጥቅጦ፣ ድህነት አፍጦ፣ በደላ አንፈራጠው አይግዛህ። ይበቃሃል። የአያት ቅድማ አያቶችህ ቃል እንብኝ፣ ደጉ እንብኝ ይበልጣል። ይዩት ድፍረትህን፣ ይወቁት ኩራትህን። እንብኝ በል እንብኝ፣ ይሻላል። ጽና በእምነት፣ የጴጥሮስን ሞት ሙት። አትንበርከክ፣ ቁም ለነጻነት። እነሆ ግው ግው ይላል። የመጨረሻው ደውል ተደውሏል። የበደል ፍጻሜ ይሆናል። የጥሟ የፈረንሳዩ አድማቻችን ያስራደው ነች። ሰላም አዲሱና ሉላ እንደምንሰነበታችሁ ሕይወት በደነደነ ካራ በረሃብ የተወለገ የወገኖቼን ሰውነት ስትዘነጥልናት ስትገዘግዝ ስት ማየት አላስችል ቢለኝ ነው ብቅ ያልኩት ይለናል። አላማዬን በአማራጨት ሳይሆን ክብሩን እንዲጎናጸፍ ማመላከት ነው። እናም እናም በተገኘችው የጊዜ ቀዳዳ በመርፌ ቀዳዳም ቢሆን ይህችን መልእክት ለወገኖቻችን ወንጭፉልን አለና ጻፈልን። እኛም እነሆ ወነጨፍን። አስራዴውን እናመሰግናለን። በነገራችን ላይ እንዲህ እንደ አስራዴ ያሉ አድማጮች አሉላ። ከአድማጭነትም በላይ ተሳታፊ ሆኑ ብዙ አሉ። ልትለይ ነው ልክነህ። በአገር ወይም በወገን ላይ ለየት ያለ ሁኔታ ሲፈጠር ብዕራቸውን በፍጥነት መዘው ብቅ የሚሉ የዚህ የዲሲ አካባቢው ቴዎድሮስ አበበ ለምሳሌ አንዱ ነው። ለሁላችሁም ምስጋናችን የበዛ ነው። What the I not no I I am በደቡብ አፍሪካ በአሁኑም ወቅት በየመን በኢትዮጵያውያን ላይ በደረሰው መከራ ሕዝብ ከሐዘን አላባራም። ለዛሬ ፊታችንን ታዲያ ወደ አውሮፓ ልና ዞር ነው ወደ ስዊዘርላንድ። የአሸባሪ ሰለባዎችን ለማሰብ የሟቾችን ቤተሰብ ለማጽናናት ምን እየተደረገ ይሆን? መላከ ገነት ቆሞ ሳባ ኃይለ ጊዮርጊስ ወልደ ማርያም በስዊዘርላንድ የሚገኙ አምስት የኢትዮጵያውያን ኦርቶዶክስ ተዋህዶ ቤተ ክርስቲያናት አስተዳዳሪ ናቸው። በስዊዘርላንድ ባሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መናን ስም አመሰግናለሁ ቤተ ክርስቲያናችን ሐዘኑ የጀመረው በሊቢያ ወንድሞቻችን በሰማዕትነት ከማለፋቸው በፊት ነው። በየመን የነበረው የወገኖቻችን ሰቆቃ፣ ጭንቀትና መከራ እንዲሁም በደቡብ አፍሪካ ያሉት ወገኖቻችን ይደርስባቸው የነበረው ሞት፣ እንግልት፣ ስቃይ ያንን በማስመልከት በስዊዘርላንድ የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መላው ምእመናን በተለይ በዛ ሰሞናት የነበረው የትምህርቱም መንፈስ ሲሆን በአጠቃላይ የጸሎታችን ይዘት ያንን ባማከለ ነበረ። አንዱን መከራ ሳንጨርስ ነው ሌላው መከራ የተከተለው። በቁም በነልጆቻቸው በተቃጠሉት ወገኖቻችን ልባችን ደምቶ እያለ ነው። በዛውን ቀን ምሽት ሊቢያ ደግሞ ሌሎች ሰማዕታት ሰማዕትነት እንደተቀበሉ የሰማ ነው። የተደረገውን ነገር ሲል በተጨባጭ አንስቱ አባታችን ምን ምን አደረጋችሁ ታዲያ? በተለያየ ሰዓት በጄኔቫ መድኃኔዓለም ቤተ ክርስቲያን፣ በሎዛን ቅዱስ ገብርኤል ቤተ ክርስቲያን፣ በበርን ቅዱስ ተክለ ሃይማኖትና ቅድስት ሥላሴ ቤተ ክርስቲያን፣ በዙሪ ቅድስት ማርያም፣ በባዝል ቅዱስ ሚካኤል ቤተ ክርስቲያን ፍታትና የምህላ ጸሎታትን አድርሰናል። በመጨረሻም በዓለም አብያተ ክርስቲያናት ዋና ጽህፈት ቤት የዓለም አብያተ ክርስቲያናት ዋና ጸሐፊና ዲፕሎማት የተለያዩ ሃይማኖት አባቶች በተገኙበትም ሰባት ሁለተኛውን ጸሎት አድርሰናል። በተለይ አሁን በመጨረሻ ጸሎት ስናደርስ አብረን ልንመለከታቸው የሚገቡን ነገሮች ነበሩ። እነዚህ ሰማዕታት ከሀገራቸው ሲወጡ ቤተሰቦቻቸውን ለመርዳት ችግረኛ ቤተሰብ ያላቸው ናቸው እና እነዚያ የሰማዕታቱ እናቶች፣ አባቶች፣ ቤተሰቦች የእኛም ቤተሰቦች ናቸው። ሰማዕታቱን ተክተን ቤተሰቦቹን መርዳት ስላለብን በአራት ከተሞች፣ በጄኔቫ፣ በሎዛን፣ በበርን እና በዙሪክ ከህዝቡ መካከል በበጎ ፈቃድ ኮሚቴዎችን በማቋቋም የገንዘብ ማሰባሰብ ፕሮግራሞችን ስና ማካሄድ ቆይተናል። በዚህም በኩል ከህዝቡ የነበረው ምላሽ እጅግ የሚያስደስት ነው። እነዚህ ኮሚቴዎች ገንዘብ ማሰባሰብ ብቻ ሳይሆን ገንዘቡ ከተሰባሰበ በኋላ በትክክል የእነዚህ ሰማዕታት ቤተሰቦች ከታወቁ በኋላ ለእነዚህ ሰማዕታት ኮሚቴዎቹ ናቸው በአካል ለሰማዕታቱ ገንዘቡን የሚያከፋፍሉት ለቤተሰቦቹ ማለት ነው ለሰማዕታቱ ቤተሰቦች። ቀጣዩ ስራ የሚሆነው ምናልባት በዚህም ምትረዱን ይሆናል የሰማዕታቱን ቤተሰቦች አድራሻ በትክክል ማግኘት ይሆናል። ያን እንዳገኘን እንግዲህ እናደርሳለን ተጨማሪ ዙሪክ ማና በሎዛን እንዲሁም በጄኔቫ ከተማ ያሉ ምዕመናን ሶስት ምዕመናን ናቸው። በሚያስደስት መልኩ እኛ የእነዚህ ሰማዕታት ቤተሰቦች ልጆች ስለሆንን እነሱን ተክተን አራቱን ቤተሰብ እስከ እድሜ ልክ ለመጦር ፍቃደኛ ነን ያሉ ቤተ ክርስቲያን፣ እነዚህም ቤተሰቦች ለእይታ እንድትሰጣቸው የጠየቁ ምዕመናን አሉ። እንግዲህ ወደፊት ይህንንም በጠየቁን መሰረት እንፈጽማለን። እስከ እድሜ ልክ የሚጦሩ ማለት ነው ከሟቾቹ የአራት ከሟቾቹ የአራቱን ቤተሰብ ምናልባት ድርብ ያብራን በሳያ ስር ነው ገንዘብ ለአንድ አራቱን ከያዘ ሌሎችም ይህን ፈለግ ይከተላል ብለን እናስባለን አሁን ገንዘቡን የምናሰባስበው እስከ ሚያ አስራ ሰባት ብቻ ነው ከዚያ በኋላ የሚሆነው የቤተሰቡን አድራሻ ና በትክክል የሰማዕታቱን ቤተሰብ ና ስም ማግኘት ነው የሚሆነው እስከሚያገኝ ይጠብቃል ወይንም ደግሞ ለተገኙት በወቅቱ እስከተወሰነ ጊዜ ገደብ ሰጥቶ ለእነሱ ያከፋፈላል ወደፊት በኮሚቴው የሚወሰን ይሆናል የእነዚህ ሰለባዎች ቤተሰቦች ይህን ፕሮግራም ይሰሙ ይሆናል ና ምናልባት እነሱም ቢሆኑ መረጃ ሊልኩላቸው ይችላሉ አድራሻ ካገኙ ልጁ ወንድሙ ረጂው የሞተበት ሰው ሊልክላችሁ ይችላልና በምን አድራሻ ቢልኩ መልካም ነው ምናልባት በዚህ አጋጣሚ እኛም ማስታወቂያውን ብንነግር ወደ እናንተ መልክ ሊልኩ ይችላሉ ማለት ነው አድራሻ አለን የስልክ ቁጥር ምናልባት ካልከበደ ከአገር ቤት ስልክን ማስቀመጥ እንችላለን ዜሮ ዜሮ አርባ አንድ ሀያ ሁለት ሶስት አርባ አንድ አስራ አራት አርባ አንድ በዚህ ስልክ ቁጥር ሜሴጅም ይቀበላል። መልእክት ቢተውልን ወይም ቢደውሉልን ካገኘንም አገኘን፣ ካላገኘ ሜሴጃቸውን እንቀበላለን። ሌላው በፌስቡክ ደግሞ ኢኦ ቲሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የሚለው መጻረቃል ስፔስ አድርጎ ስዊዘርላንድ የሚላለ ቤተ ክርስቲያኑ ፌስቡክ በዚያም ላይ መልእክት ቢልኩልን እናገኛለን። ከዛ በተረፈ በቪኦኤ በኩልም እናንተም ጋር ትክክለኛ አድራሻቸውን ከሰጡ ከእናንተም ልናገኝ እንችላለን። አንድ ጥያቄ አባታችን፣ ባለፈው አስራ አምስት ቀን በዚሁ ፕሮግራም ከኢትዮጵያ ያሉ አባቶችን የአራት ሃይማኖት አባቶችን ዋና ዋናዎቹን አግኝተን ነበር። ከኢትዮጵያ ኦርቶዶክስ ፓትሪያርኩን፣ ከካቶሊኩም ዋናውን ኃላፊ፣ ከፕሮቴስታንቱም ከእስልምና ጉዳዮችም አግኝተናቸው ተወያይተን አንድ መሰረታዊ ጥያቄ አንስተን ነበር። እነሱም ነገሩን ነካ ስላረጉት ወጣቱ ወደ ሀገሩ ቢመለስ አልምቶ ቢኖር ሰፊ የስራ መስካለ የመሳሰለ ሲገልጡልን ነበርና፣ ይሄ እንዳለ ሆኖ እናንተ አባቶች ደግሞ ልጆቹን ወጣቶቹን ተመለሱ ስትሉ አገር ውስጥ ያለው ሁኔታ እንዲስተካከልና ለእነሱ ምቹ ሁኔታ እንዲፈጠር ምን ነገር ታደርጋላችሁ ከመንግስት ጋርም ተቀራርባችሁ ይሁን በቤተ ክርስቲያን ወይም በሃይማኖት ተቋማትም ተሰባስባችሁ ቢሆን ምን እያረጋችሁ ነው ብለናቸው ነበርና የበኩላቸውን መልሰዋል። እርሶ እንደ ሃይማኖት መሪ ውጭም ቢኖሩ ወጣቶች ወደ ሀገር ተመልሰው በጥሩ ሁኔታ የሚኖሩበትን ነገር ለማመቻቸት ምን መደረግ አለበት ይላሉ? ለወጣቱ ምን ሊጠብቀው ይችላል? ከሀገር እንዳያወጣስ ሀገር ውስጥ ማስቀረት የሚቻልበትን ሁኔታ በእምነት አባቶች በኩል ምን መደረግ አለበት? የበኩሉን የበኩሎን አስተያየት ቢሰጡን። ለምን ይህን ጥያቄ ለነሱም ስላነሳን ነው። ለእኔ እንደሚመስለኝ ኃላፊነቱ ሶስት ክፍሎች ናቸው። አራተኛው እግዚአብሔር ነው። የመጀመሪያው ቤተሰብ ነው። ቤተሰብ በአሁኑ ሰዓት ችግሩም ከኑሮ ውድነቱም የተነሳም ልጆቹ ወደ ውጭ ሄደው ቢኖሩ የተሻለ ኑሮ እንደሚችል ስለሚያስብ ወደ ውጭ የመውጣትን ጉዳይ ያበረታታል። እኔ ከማገኛቸው መካከል አቅም የሌለው ብቻ ሳይሆን አቅም ያለውም ጭምር ከሀገሩ ውጭ ቢወጣ የተሻለ መኖር እንደሚችል ስለሚያስብ፣ ያ መንፈስ ብዙ ችግር ያመጣ ይመስለኛል። ያ ስንል ቤተሰብ ብቻ ሳይሆን በውጭ ዓለም የምንኖረው እዚህ ያለ ነው ትክክለኛውን የውጭ ኑሮውን በመግለጽ ምክንያቱም እዚያ ሄደ የምናሳየው ነገር እዚህ ያለውን እውነት አይገልጽምና ትክክለኛውን ነገር መግለጥ፣ ማሳወቅ ችግሩንም መልካም ነገሩንም። ሁለተኛው የሃይማኖት ተቋም ነው። ለምሳሌ በቤተ ክርስቲያን ደረጃ ከተመለከትን ከንስሀ አባት ጀምሮ እስከ ቅዱስ ሲኖዶስ ድረስ ይህ ኃላፊነት ሊሰማን ይገባል። እውነት ለማውራት አቶ አዲሱ እኛም ጭምር ስደትን የምናበረታታበት ጊዜ አለ። ለምሳሌ በያው ደምረቱ ላይ ልጆቻቸው ጭስ ስለሄዱ ጥላ ሲያስገቡ እልልበሉ ገንዘብ አስገብቶ ለልልበሉ። ያ ልጅ ያቺ ልጅ የትን ሄደችው የደረሱ የምናውቀው ነገር የለም የሚሉትንም እንዲወጡ የሚቀሰቅስ ጭምር ነው። ስለዚህ የሃይማኖት አባቶች በተቻለ አቅም ማስተዋል እንዲቻል ይሄ የስደት ህይወት ጥሩም ይሁን መጥፎ ያለውን ነገር መግለጥ ብንችል ቤተ ክርስቲያን በዚህ ብዙ ስራ ይጠብቅባታል። ትላንትና እያንዳንዱ ህንጻ የታነጸው ኩበት ሽጠው፣ ቅጠል ሽጠው ምድዊ ምጽዋት በሰጡ ምእመናን ነው። ያን ደግሞ ዛሬ መልሶ ከቤተ ክርስቲያን የሚፈልጉበት ጊዜ ላይ እየደረሰ ነው ያለው። በአሁኑ ሰዓት ብዙዎቹ እየተቸገሩ ነው ያለው። ቤተ ክርስቲያን ልጆቿን ከማስተማር ጀምሮ እስከ ልጆቿ መርዳት ድረስ ሌሎች የእምነት ተቋማት ይህንን ዘርግተው በደም በተጠንቶበት ተጠንቶበት አንድ ስራ ከእምነት ተቋማት የሚጠበቅ ይመስለኛል ሶስተኛው የመንግስት ነው መንግስት እንደ መንግስትነቱ የዚህ ችግር ምንጭ እንደሆነ ምንጭ ምን እንደሆነ በትክክል አጥንቶ ስር ነከል የሆነ ለውጥ ሊያመጣ ያስፈልጋል በሰሜን በደቡብ በምዕራብ በምስራቅ የሚበተነው ህዝብ ለምንድን ነው ለምንድን ነው ህዝብ እየተሰደደ ያለው ይሄ በደንብ መታወቅ መቻል አለበት የሚሰደድበት ምክንያት ከታወቀ ደግሞ መንግስት ኃላፊነት ስላለበት ያን የሚሰደድበትን ምክንያት ችግሩ መፍታት ያስፈልጋል መንግስት ያን ችግር መፍታት ብቻ አይደለም በውጭው ሀገር ያሉትንም ዜጎቹንም ህልውና የመጠበቅም ኃላፊነት አለበት። እንግዲህ እነዚህ ሶስቱ ቤተሰብ፣ የእምነት ተቋማት፣ መንግስት የሚጠበቅባቸውን ግዴታቸውንና ኃላፊነታቸውን ከተወጡ እግዚአብሔር ደግሞ የማይሰማበት ምንም ምክንያት የለም። በዚህ ጊዜ አይመለከተኝም የሚል ከግለሰብ ጀምሮ እስከ ትልቅ ተቋም ድረስ ከመንግስት ድረስ ሊኖር የሚገባ አይመስለኝም። ይመለከተናል የሚል መንፈስ ውስጣችን ሊያደር ይገባል። መልካም ነው። መልአከ ገነት ቆሞሳ አባ ኃይለ ጊዮርጊስ ወልደ ማርያም በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አቅርቤ በዛ እንዘጋለን ውይይታችንን። ሰማዕታት እያልን ደጋግመን እኛም እርስዎም አሁን አንስተዋል። እነዚህ ሰማዕታት በኦፊሴል በቤተ ክርስቲያኒቱ ዘንድ የሰማዕትነትን ማዕርግ አግኝተዋል፣ ታውጇል ወይንስ ወደፊት ነው? ከቤተ ክህነቱ ቅርብ ስለሆኑ ነው ያነሳው ጥያቄውን። የመጀመሪያው ደረጃ በምን ምክንያት ነው ህይወታቸው ያለፈው የሚል ነው። እንደተነገረው ከገዳዮቻቸው ከአራጆቻቸው፣ እንደተነገረው የመስቀል ተከታዮች መሆናቸውና ክርስትናቸው ነው። አማራ ቀርቦላቸው ነበረ። ክርስትናቸውን አንለውጥም አንቀይርም ስላሉ ነው ለዚህ ህልፈት የበቁትና ስለ ክርስቶስ ስም መሞት ሰማዕትነት ነው። ይሄ ምንም ጥርጥር የለውም። ምናልባት የአካሄድ ጉዳይ ከሆነ በሲኖዶ ስም ደረጃ ቤተሰብ እነዚህን የሰማዕታቱን ክርስትና ስምና ትክክለኛውን መረጃ እንዲያቀርብ ጠይቋል። በየዓመቱ መታሰቢያ ለማድረግ እኛ አሁን በአሁኑ ሰዓት እነዚህ ሰማዕታት ነፍሳቸውን ገነት መንግሥተ ሰማያት አዋርስ ብቻ ሳይሆን በረከታቸውን አሳድርብን ሁሉ እያለን ያለ ነው። የአካሄድ ጉዳይ ቀን ሰይሞ ስም ተጠቅሶ ልክ በስንክሳር እንደምንመለከተው እሱም ማለት ነው። መታሰቢያ ለማድረግ ሲኖዶሱ የቤተሰቡን እርዳታ ጠይቋል። ያ ሂደት ላይ እንዳለ ነው ያለኝ ግንዛቤ። በድጋሚ ስለ ጊዜው በጣም አመሰግናለው። ምልሀገነት እግዚአብሔር ያክብርልኝ። ለዚህ ልብን ለሚነካ ወንድሞቻችን ታሪክ የልቤን ሀሳብ እንዳካፍላችሁ ስለጋበዛችሁኝ በእግዚአብሔር ስም በስዊዘርላንድ መናን ስም ከልብ አመሰግናለሁ። ምስክር የጠፋው ትውልድ እድምተኛ ደራሲ ሊናገሩ ነው። በቀድሞው የኢትዮጵያ አየር ኃይል ካፕቴን ማለትም የሻምብል ማዕረግ ደርሰዋል። ከአገር ውጭ ሄዶ ለመማር በገጠማቸው እድል የፒኤችዲ ዲግሪያቸውን ይዘዋል። ካፕቴን ማለት ሻምብል ወይም ዶክተር ልበሎ፣ ካፕቴን ዶክተር ለማ ብትለኝ ፕሌን ግን እንደው ኮንፎርታብል ሆናል። ማዕረጉ ካለ በማዕረጉ ልጥራብዬ ነው። ምንም ችግር የለም ካፕቴን ልሄድ ይሻላል። አየር ኃይሉ ይቀበላል። እስቲ አጠር ባለመልኩ እንተዋወቅ እንደ አውሮፓ ቆጣጠር በ1956 አዲስ አበባ አባ ኮራን ሰፈር ተወልደው መጀመሪያ ደረጃን ወሰንሰገድ ሁለተኛ ደረጃን ሉል መኮንን ጀምረው ሳይጠናቀቅ ዘመቻ መጣና በወልጋ ክፍለ ሀገር ገተማ በተባለች ትንሽ መንደር አንድ ዓመት ቆዩ ከዚያስ ሁለተኛው ዓመት ሲደገመብን ጥየወጣው ቀድሞ የኢትዮጵያ አየር ኃይል ገባው ማታ ኦረዲ አዲስ አበባ ዩኒቨርሲቲ ትምህርት ጀምሬ ያለሁ በማኔጅመንት ን ፓብሊክ አድሚኒስትሬሽን ቢኤ ዲግሪን ወሰድኩኝ። ተመልሼ አየር ኃይል በኦፊሰርስ ኮርስ በምክትል መቶ አለቅነት ማዕረግ ተመረኩኝ። ወደ ራሽያ ለከፍተኛ ትምህርት ተላኩ። በኢኮኖሚክስ ማስተር ሴንስ ሰርቻ አለሁ በዚሁ በኢኮኖሚክስ ፒኤችዲን በእነሱ አስፒራንቱራ ይባላል። እሱም ኢኩቫለንቱ ያው ዶክተር ነው የሚሉት። እዛው እያለሁ ነው እንግዲህ የኢትዮጵያ ሁኔታ ተለወጠና ወደዚህ ወደ አሜሪካ ዲቪ ሎተሪ ደረሰኝና በቀጥታ መጣሁኝ። እንግዲህ ወደ አስራ ሰባት ዓመት ተኩል ሊሆን አነሳሳችን ስለ ልቦለድ ድርሰታቸው ነው። እና በቀጥታ ወደዚያ ወደ ተነሳንበት ርዕስ እንሄድ። ምስክር የጠፋው ትውልድ እድምተኛ ልቦለድ ዋና ገጸ ባህሪ ምስክር ከብቴን የማን ተምሳሌት ነው? ማንን ይወከላል? ያለፈውን የእኛን ትውልድ፣ የወደፊቱን? የትኛው ትውልድ ምስክር የሚወክለው? እናንተን? በእኛ ትውልድ የነበረውን ነው። ግን ያ ትውልድ እንደምናውቀው ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በብዙ ምክንያት አታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ፍርድ እና ድምዳሜ እንዲሰጥ። በእኔ ግምት አሁንም በዛው መንገድ ያለን ይመስለኛል። መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው። ልቦወለድ ነው። ታሪካዊ ልቦወለድ ልንለው እንችላለን። ምስክር ማለት ይቻላል። ይሄ ጽሁፍ የተመሰረተው ነባራዊ ሁኔታ ላይ ነው። ከማቃቸው ካየኋቸው ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ብዙ ነገር በየቤታችን ወይም በምንገናኝበት ቦታ ሁሉ እናነሳለን ይሄን እና በዚህ ዘመን እኮ ይሄ ሆኖ ነበረ እንዲህ አይነት ጥፋት ጠፍቶ ነበረ እያልን የምናወራው ነገር የሚያስተላልፈው የሚያስተምረው ነገር ካለ ለምን አይሞክርም ከሚል ነው የኔ አላማው። ወደፊት ቀጣይ ስራ እንዳለ በግል ማጫውተውኛል መጽሐፎ ወይ በተመረቀ እለትም ተነግሯል። ምናልባትም ስለአሁኑ ግን ይሄ ስራ ለአሁኑ ትውልድ ልጻፍ ቢሉ ድግግሞች ነገር አይሆንም። ስለአሁኑ ነገር ያልተነገረስ እዚህ መጽሐፍ ላይ ምን አለ? ምን ሊጽፉ ነው? ስለአሁኑ ልጻፍ ቢሉስ ቢባሉ ምንድን ነው መጽ ቁም ነገሩን ብቻ ነካካንና አለፍን ነው እንጂ ወደ ኋላ ትንሽ ልመለስና፣ መጽሐፍ የኢንተርቴይመንት የማዝናናት ሀይልም አለው። ከዛም አንጻር ልቦወለድ እድሉን ይሰጠሃል ካራክተሮችን ባህሪዎችን ፈጥረህ አንባቢህ እንዲዝናና እንዲጫወት የራሱን ህይወት በዛ ውስጥ እንዲያይ እያደረግከው ለማዝናናትም ይደረጋል። ይሄ አንዱ ፈርጅ ነው። ከሌላው ወገን ግን ትልቁ ነገር ቁም ነገሩን የማስተላለፍ ጉዳይ ነው። ስለዚህ የሚቀጥለው ነገር የሆነው ምንድን ነው፣ የባህሪ ካራክተር ለውጦች ይኖራሉ ግን ስትሬስ ማረግ የምፈልገው አጽንኦት ምንድን ነው? ቀጣይነቱ እንዴት ነው? ለአገሪቱ እጣ አልቆመም። ያለፈው ታሪክ ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል። እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጻፍ የምፈልገው እና ይሄ በትልቁ የምታየው ነው ግን የማዝናናት ሴቱም እዛ መጽሐፍ ውስጥ ይኖራል የሚል ግምት አለ። ግን ይሄን ያመጣሁት ለምንድን ነው ድግግሞሽ የሆነ ቦታ ልምሉ። አሁን ለምሳሌ ምዕራፍ አስራ ስምንትን ብናይ ያን የጠፋ ትውልድ በዛሬው ላይ አየዋለሁ ምስክር በየቦታው በየመጠጥ ቤቱ በየቡና ቤቱ የሄደበትና ቡና ቤት ከሚያስተነግዱ ሰዎች ጋር የተገናኘበት ምዕራፍ እዛ ውስጥ ይገኛልና መጽሐፉ ላይ መግቢያው ላይ መጨረሻ ያለውን እንኳን ብንመለከት ለምን ያ ትውልድ እንደተመረጡ ሲገልጹ ለህዝብ ፍላጎትና ምርጫ ስልጣን ላይ የተቀመጡ መንግስታት ሁሉ ያለ ህዝብ የተቀመጡ መንግስታት ሁሉ መሰረታዊ ባህሪ ብቻ የሆን መጨረሻቸው ምን ያህል ተመሳሳይ እንደሆነ ስለምገነዘብ ይህንኑ ለአንባቢያን ለማሳየት በመፈለግ ነው። እነዚህ ከህዝብ ፈቃድ ውጭ ያሉ መንግስታት መጨረሻቸው ምን እንደሆነ የማሳይበት ነው። ይሄ የአሁኑን ትውልድ እጣ አያመጣም? ያመጣል። ቀድመህ የሚቀጥለውን ሚስጥር ላውጣ ነው? እንዳታመጣብኝ ነው ወይም ትንሽ በዚህ ላይ መጽሐፉ በግድ ያመጣለ ካብ መጽሐፉ ልክ ነው። በአስተዳደር ላይ ያሉ፣ በስልጣን ላይ ያሉ የሚያደርጉት ነገር ድሮ እነዛ ፋይሉ ይዘጋ የሚሉት በምስክር ጊዜ ያሉት ዛሬ አዲስ እንኳን ምናልባት ተባብሶም አለ ሌሉ የሚችሉ ሰዎች ይኖራሉ። ትክክል። በዚህ አገላለጽህ እስማማለሁ እንደውም በአንድ አረፍተ ነገር እኒየው ካል ትያትሩም ተውኔቱም አለ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው እና ቅድም እንዳልኩ መጽሐፍ የማዝናናት ኃይልም አለው ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቅርበዋል እዚህ መጽሐፍ ላይ? በዚህ መጽሐፍ ውስጥ አቶ በለጠን ብትወስድ የጠየቅከውን ጥያቄ የሚመልሱልኝ ይመስለኛል። አንጀታቸው፣ ቆሽታቸው የሚደብን ጨጓራቸው የሚላጡ ሰዎች በዛ ስርዓት ውስጥ ነበሩ። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉለት ይሁን በስደትም ወጥቷል። ግን በቂ ስላልነበረ ያው ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርዓት እንደ አቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ ምስክር ሆነ ቁጭ ያለ ሰው ነው እንጂ እንደ ገጸ ባህሪነቱ ብዙ ነገር እያወጣ መናገር መቻል ነበረ። እንደዛ ለምን አላረጉት? ልክ ነው በዚህ ስም አማለሁኝ። የዛ ትውልድ ጀግና አልነበረ ምስክር ግን ባለው ሁኔታ መጀመሪያ የራሱን ህይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ከምንም ከተራ ቤተሰብ ውስጥ ወጥቶ ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንፃር። ከዛ በኋላ ደግሞ በስራ ላይ ከተመደብን በኋላ የሜላትን አባት ነጻ ለማውጣት፣ የኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል፣ ግን ርቆ መሄድ አልቻለም ነበር። ያ ትውልድ ምሄ ነው። ያ ትውልድ ሞቷል። ያ ትውልድ ታስሯል። ስርዓቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ፣ ተደናቀፈ። ራሱ ነው የጠፋው። አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ምናልባት እኔ ማንድ ልሆን ይችላለሁ በደንብ ነው ያነበብኩት መጽሐፉን። አንዳንዴም ወደ ኋላ እየተመለስኩ እየደገምኩ ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋር በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ። ብትንትን ያለ አጨራረስ ነው። እንዲያውም ከሜላት ይልቅ ደግሞ ከኤልሳ ጋር አገናኝተውታል። ከኤልሳ ጋር አንድ ምሽት አሳልፈዋል። እንደ ቅርበትና እንደ አብሮ መስራታቸው ውይይት ክለብ ሳይቀር አብሮ እንደ መቀመጣቸው በሩቅ እየተያዩ የመፈቃቀድ የበሩት ያን ያህል የደረሱ ሰዎች ምንም ሳይሆኑ ቀሩ። ምናልባት አንባቢ ይሄ ነገር አይሰማውም ነህም ብለው ነው፣ ሆን ብዬ ነው። እንደውም የመጽሐፉ ውበት እዛ ላይ ያለ ይመስለኛል። ከኒያ ግምት አንጻር ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር። ለምንድን ነው የተስተካከለና የተመቻቸ ሁኔታ ስላልነበረው? ነበር። በእድሜው ትዳር መያዝ የማይችል ትውልድ ነበር፤ እና እንዲህ የተስተካከለ ነገር አልነበር። ከራሱ ጥፋት አልነበረም፤ ትውልዱ ከነበረው ስርዓት፣ ስርዓቱ ያመቻቸለት በጎ ነገር አልነበር። የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው እና ምን ያህል ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው። ደግሞ ይሄ እውነት ነው። በሁላችንም ህይወት ውስጥ ወደ ኋላ ብትመለከተው በእድሜያችን እንኳን ተድረን ወግያየን ብዙ ሰዎች ያለን አይመስለኝ እና ይሄ ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለበት። በተፈጥሮችን ሁልጊዜ በእንትን መልክ ቢያልቅ ነው የምንወደው። በጥሩ ሁኔታ ቢያልቅ ነበር። አሁን ቢጋቡ ኖሮ ጥሩ ነበር የሚል ነገር አለ አይነት ግን እንዳሉት ትውልዱ ራሱን መግለጥ የማይችል እንኳ ምስክርን በዚህ የተነሳ ነው። እንደምትወዳት ንገራት ሲባል እንኳ መንገር አንደበቱ ከአንደበቱ ማውጣት አልቻለም። ምስክርን አሁን ጥሩ እንትን ነው ይጠቀስክልኝ ለምንድን ነው ገፍቶ ያልጠየቃትና ወደ ትዳር ለምናል ብትል ቤት እንኳን አልነበረው። የሚኖረው አንድ ክፍል ውስጥ ተከራይቶ ነበር እና እዛ ቤት ውስጥ ትዳር የመመስረት እንኳን እንትን የለውም እና ትዳርን የመሸከም እንትኑ አቅሙ እንኳን ለማዳበር ያልቻለበት ሁኔታ ነው። ትዕግስቱና ጨዋነቱ ግን የዛ ትውልድ ትውልድ አይደለም። ዛ ትውልድ እኮ በጣም ደፋርና አንዳንዴም እሱ አሁን እቤቱ ሜላ ስታድር መሬት ሲተኛ፣ እሱ አልጋለቆ ደግሞ ምንም አይተዋውቁም አይባልም። ብዙ ደረጃ ተዳርሰዋል። ልብ ለልብ መፈቃቀድ አለ። ያን አጋጣሚ ሊጠቀም አልቻለም። እና እውነትም የጠፋና የደከመ ትውልድ ነው። ምንድን ነው እሱ አሁን አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገልኝ ሰው ይሄ ሊሆን አይችልም ይሄ ይሄ ምናባ ይኖሩ ያለኝ እንዴት ሊሆን ይችላል አለ። ግን ምስክር እኔ ሳልኩት እንደዛ ነው ከዚ በፊት ተነጋግረው ቢሆን ኖሮ በማካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩቅ እኮ ነው ፍላ ሁለቱም ፍላጎት አላቸው፣ ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አይምሮ ውስጥ አድቫንቴጅ ወሰድኩኝ ላለመባል እና ይሉኝታ ይዞት ነው። ያንን ፍላጎቱ ማ ነበረው? ምልክቱን ማሳማ ሰጥታለች። ብዙ መንገድ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ነጠብራቅ ነው። መልካም ወደ እርስዎ ልሂድ። ት ወደ ግሎ በዘመነ ደርግ ኢትዮጵያ ውስጥ ሰርተዋል። ትክክል። ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆነው አሁን ምን ያወራሉ፣ ደፈር ካለም እንደው እንደ ካድሬም ሊቆጥረው ቢችል አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ? ይሄ በጣም ጥሩ ጥያቄ ነው እና ከሁለት አቅጣጫ ነው መልስ የምሰጠው። በመጀመሪያ እኔ ራሴ የዛ ስርዓት ፕሮፌሽናል ወታደር ነው እንጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል የቆምኩ እና ያደርኩ ሰው አልነበርኩም እና ኢትዮጵያን አየር ኃይል በምስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባልኝ የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ስርዓት ያገለገልኩት ከፕሮፌሽኔ አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት፣ በአምድ አዘጋጅነት ሰርቻለሁ። ያ የኢትዮጵያ ሰራዊት ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ አንድነቷን የጠበቀ ሉዓላዊነቷን የጠበቀ የታገለ የሞተ ሰራዊት ነው መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም። ፖሊሲ አስፈጻሚ አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር ነው። በሌላ ወገን በማንኛውም ሥርዓት ውስጥ የሚያገለግሉ ሰዎች የዛ ሥርዓት ካድሪዎች ናቸው ማለት አይደለም። ፕሮፌሽናል ሳሉ የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ሥርዓት ውስጥ የሚጠቃለሉ ሰው ልክ እንደ ሰራዊቱ አባል ማለት ነው። የሰጡኝ ምሳሌ ትንሽ እንደው እንዴት ነው? ለምሳሌ የዩኒቨርሲቲ ሌክቸረር ወይም የዩኒቨርሲቲ መምር ይሆናል። እርስዎን እና አንድ ዩኒቨርሲቲ ሌክቸረር ግን በአንድ አርጊያ ላይ ነው። ዘመኑ የደርግ ዘመን፣ የወታደራዊ አገዛዝ። ይሄንን ወታደራዊ አገዛዝ ፈላጭ ቆራጭ አምባገነን ስርዓት ያገለገሉት በቅንነት ነው እና ያኛው ምሳሌ አብሮ ይሄዳሉ ወይ ለማለት ነው። ቅንነት የሚለውን ቃል አልቀበልም። በዛ ስርዓት ውስጥ አየር ኃይል ገና ትምህርት ስጀምር ነው እንግዲህ በኢህአፓነት የታሰርኩት ያንም በልቤ አምጭ ያለው ከዛ በኋላ ታጠጋ ሜካፕ ኤዲተር ሆኜ የአምድ አዘጋጆችን በምሰራበትም ጊዜ ይህን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው። ና ሊናን የሚወቅስ ምንም ነገር የለም። ከዛ አንጻር ነው ማየው። ና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩ። አጭሩ መልካም ጋዜጠኛ የመሆን ፍላጎት እንደነበረውት ሲናገሩ ሰምቻለሁ። በመጽሐፍ መረቃውም ጊዜ እሱን ደግሞ መናገረው አልገረመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ፣ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረ ቦት ላለሁና እና ይሄ በጣም ውበት ሰጥቶታል ማለት ይቻላሉ ምንድን ነው እዚያ ጋር የሚሰሩት? ካፕቴን በጣም ሰፊ ውይይት ነበረንና፣ ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን። አድማጮች ወደ ቀጣዩ ዝግጅት እናልፋለን። በነገራችን ላይ እናቶች እንኳን ለዛሬው ቀን አደረሳችሁ። ዛሬ ማዘርስ ዴ ወይም የእናቶች ቀን የሚባለው ነውና መልካም ቀን እንመኛለን። በልጅነት እ እኔ ባንቺ ያለው አመሰግናለሁ፣ ላረግሽልኝ ሁሉ ማ ያልከው ውለታሽ ከፍዬ አልጨርሰውም። ራስቀና ወደ ኢትዮጵያ ቤተ እስራኤላውያን በተደጋጋሚ የዘር መድሎ ተደረገብን ሲሉ ይደመጣሉ። ያለፈው ሳባራ ሌላ ዘረኝነት ተከሰተ ብለውም ባለፈው ሰሞን የተቃውሞ ሰልፎ አካሂደዋል። እኛም የነገሩን መነሻና መድረሻ ከቦታው ጠይቀን ዘግበናል። ቀጣዩ የዛሬ ውይይት ግን ለምንድን ነው ቤተ እስራኤላውያን ላይ ይሄ ሁሉ ነገር የተደጋገመው መሆኑን ምንጩ ታውቋል? መፍትሄውስ? ሁለት ለጉዳዩ ቀራቢ ናቸው የተባሉ እንግዶችን አነጋግረናል። ባለፈው ሰሞን ያነጋገርናት በዚያው የምትገኘው ጋዜጠኛዋ ጸጋ ፋንታሁን መላኩ አንዷ ስትሆን የቀድሞ የፓርላማ አባል ሽሞን ማለትም ስምኦን ሰሎሞንም አብረዋሉ። ዛሬ መጀመሪያ ነገር ያው በኢንተርናሽናል ሌቨል ስንወስደው ወደ ሌላ ሀገር ስናወዳድረው በአፍሪካም፣ በአሜሪካም፣ በኤሮፕም በሁሉም ስንወስደው ያው ብዙ ለማለት አይቻልም። ግን እኛ ኢትዮጵያዎች እዚህ ያለን ያው እኩልነት ስላለ በጁሽ ሁነን እንደሁሉ መኖር ስለምንፈልግ አንድ ነገር ትንሽ ነገር ቢሆንም ሆኖ ብለን ሁላችን እንወጣለን። ምክንያቱም ጭቆና እና ወይም ደግሞ የዘረኝነት አክቲቪቲ ስለማንቀበለው ሁላችን እንደተደረገ ባለፈው ሳምንት እንወጣለን። አሁን ያለው እዚህ ሀገር ምንድን ነው፣ በመንግስቱ ፖሊሲ ስንወስደው ምንም የዘረኝነት ፖሊሲ ወይም የዘረኝነት መምሪያ የሚባል የለም። እንዲያውም በባጀት በእንክብካቤ በመንግስት ስንወስደው በቤቶችን በሙሉ በትምህርት ቤትም ስንወስደው ከበላይ ነው ያለ። ይሄ ፖሊሱ በደማስ የጠቃ የወጣ ምንድን ነው አሁን? ደማስ ልጁ ስንወስደው ከፍ ያለ ነው። በጣም ጥሩ ልጅ፣ የሰራው በሙሉ በጥሩ ሁኔታ የሚሰራ ጥሩ አስተያየት ያለው፣ ለወደፊቱ የሚያስብ እንዲያውም የሚነገር ነገር። ወላጆቹም የሉ የሉትም፣ ሁለታቸው ሙተዋል። ከወንድሞቹ ነው የሚያድግ። ጥሩ ልጅ ነው፣ ግን መጥፎው ፖሊሱ ነው። እሱ መጥፎ ስለሆነ እሱ ታች ስለሆነ አስተሳሰቡ ሁሉ የድሮ ፕሬሜንቲቭ ስለሆነ እኛ የምንለው ምንድን ነው እንደዚህ ነገር ሲሆን ትልቅ እርምጃ መውሰድ አለብን። ፖሊሱ መውጣቱ ከፖሊስ ብቻ ሳይሆን የሚገ ነገር ስብሰባ ነበረን ፖሊሶቹ ጋር ያው፣ እነሱም በጣም ነው የነካቸው፣ እነሱም አፍረዋል። እነሱም የሚያደርጉት ነው የጠፋቸው አሁን ግን ትንሽ ኮሚቴ ተቋቁሞ እኔ አለሁበት እዛ ውስጥ። ፍርድ ቤት እንዲቀርብ ያው ክሪሚናል ነው ፖሊስ ቢሆንም ክሪሚናል ነው፣ ወንጀለኛ ነው። እና ሌሎችም አሁን አራዝሜ ለመናገር አልፈልግም። ብዙ እርምጃዎች ተወስነዋል፣ የሚቀጥለው ዘርዝረዋል። ጥሩ፣ ወደ ጋዜጠኛ ጸጋ ልሄድ፣ ግን አንድ ነገር አቶ ሽሞን ሲናገሩ እንደሰማሁት እኛ እንደውም የበለጠ ክብካቤ ተደርጎልን በበላይነት እንታያለን ብለዋል። ይሄንንም እስኪ እንደው እንድታየዋለሽ ጸጋ። እሺ፣ በመጀመሪያ ደረጃ ዘረኝነት ሲኔድ በዓለም አቀፍ ደረጃ አዘረኝነት በሁሉም ቦታ ያለ ነው። ነገር ግን እዚህ ላይ ለየት ያለ ነገር አለ ከኢትዮጵያ ወይም ከአፍሪቃ የሚሄድ በሙሉ ጥገኛ ወደ ሰለጠነው ሀገር የሚሄደው በሙሉ የዛ ሰው ጥገኝነት ና የእኛ የቤተ እስራኤሉ መሰረታችን መነሻችን የተለየ ነው። እኛ ቤተ እስራኤሎች ጥገኞች አደለንም። ነገ ጠዋት ኢትዮጵያ ልንመለስ አደለም። እኛ የመጣ ነው ወደ ትውልድ ታሪካዊ ሀገራችን ነው እና የእኛና የሌላው ጥገኛ መሰረቱ ታሪካችን የተለያየ ነው እና እንኳን ዘረኝነት ትንሽ ቀደም ሲል አቶ ሽሞን ያሉት እንኳን ልንጨቆን እኛ የበላዮች ሆነን ነው የምንታየው ያሉት። ያ ምንድን ነው? በመንግስት ደረጃ ዘረኝነት የሚባል ነገር የለም። የዘረኝነት አመለካከት ያላቸው ሰዎች አሉ። ሌላው ደግሞ ምናለ የዚህ የኑሮ ሁኔታን ስንመለከት ህብረተሰቡ የቤት መግዣ ገንዘብ መንግስት ይሰጣል። ዘጠና ፐርሰንት ስጦታ ነው። ስለዚህ ህብረተሰቡ ሄዶ የሚገዛው የት ነው? አነስተኛ በቀላል ዋጋ በሚገኙበት ቦታዎች ቤት ይገዛል። የኛ ህብረተሰብ ካለመማሩ የተነሳ ከገጠ ጠሪፍ ኢትዮጵያ ከመምጣቱ የተነሳ ኢትዮጵያ እንደተለመደው ጎረቤት፣ አጎቱ፣ አክስቱ፣ አያቱ፣ ቅድመ አያቱ፣ ወንድሙ ስለሚኖር እዚህም አንድ ላይ መኖር ይጀምራል ህዝቡ። አንድ ላይ በሚኖሩበት ጊዜ ያን አካባቢ በሙሉ በእኛ ህብረተሰብ ይያዛል። የእኛ ህብረተሰብ ያን በያዘ ጊዜ በአካባቢው ያሉ ሟለ ህጻናት ትምህርት ቤቶች በእኛ ልጆች ብቻ ይያዛል። ቁጥሩ ይበዛል። ያ ለእኛ ለራሳችን ከሌላው ህብረተሰብ ጋር ለመራመድ መሰናክል እየፈጠረብን ነው። የደማስን ጉዳይ ተናገረ። ወንድሜ ሽሞን የተናገረው የደማስን ጉዳይ እየፈጸሙ ፖሊሶች፣ በአንዳንድ ቦታ ዘረኛ ሰዎች አሉ። ፖሊስ ጣደም በፖሊስም የሚያገለግሉ እንዲህ አይነት ባለጌ ዘረኞች አሉ። የእስራኤል ፖሊስ ሰራዊት ወይም ደግሞ የፖሊስ ክፍሉ ሙሉ በሙሉ ዘረኛ ነው አይደለም። ግን በእስራኤላውያን በማህበረሰቡ ውስጥ ግን ቤተ እስራኤላውያን እንደ እስራኤል ዜጋ ተቀባይነት ሙሉ ለሙሉ አላቸው ማለት ይቻላል። ማለት ብቻ ሳይሆን ያለ ነው ሙሉ በሙሉ አለ በማንኛውም በኩል ተሳትፏለን። ይሄ ወንድሜ ሽሞን ባለፈው ፓርላማ ነበር። እኔ በቴክኒክ ጉዳይ ነው የቀረ እንጂ አሁን እኔም ፓርላማ ከመግባት አልፎ ሚኒስትር መሆን የሚችል ሰው ነበርኩኝ። በሙያውም ብትኖር እኔ ጋዜጠኛ ብዙ ዓመት ሰራለሁ። በማህበሩ ተመራጭ ነኝ። ስንተኛ አራተኛ ተርም በማህበሩ የኤቲክስ ፍርድ ቤት አለን፣ ዳኛ ነን። በዚህ በመከላከያ ኃይሉ በእስራኤል ውትድርና ሁሉም ነገር ሙሉ በሙሉ መብቷለን። ግን ሁለታችሁም ከነገራችሁኝ፣ ጸጋ፣ ልጨምሪበት ትችላለሽ ጠቅላይ ሚኒስትሩም ቢሆኑ ይሄ ነገር ተደጋገመ። ከአሁን በኋላ ዘረኝነት እዚህ አገር ውስጥ አናይም ብለዋል። ፕሬዚዳንቱም ደግሞ ለቤተ እስራኤላውያን ተገቢ ትኩረት አልሰጠንም ነበር ብለው አምነዋል። ከዚህ ቀደም ችግር ነበር ማለት ነው። እና ያ ነገር እንደገና ለምንድን ነው የተመለሰው ነው የመጀመሪያ ጥያቄ። አንድ ነገር ልጨምርበት ትንሽ ነገር ቢሆንም በግለሰቦችም ፖሊሶቹም ሆነ ሌሎችም ሆነ ሲደረግ ሁሉ ቁሞ ይናገራል፣ ደግሞ ይገባዋል። ምክንያቱም አንድ ሰው በዘረኝነት እንዲጨቆን የለ ዋና የእኛ ትኩረት ምንድን ነው ዘረኝነት እንዳይኖር አለ ችግር አለ በራሻዎችም ላይም አለ በተለያዩ ሀገሮች ሲመጡ ያው ሁሉም እንትን ይላል ግን እንዳይኖር መኖር የለበትም በሚል በተለይ በቤተ እስራኤላዊን ላይ ያነጣጠረ ዘረኝነት የለም በሁሉም ላይ ያለ ነው የሚሉት በሁሉም ነው ያለ ግን ከእኛ ጋር ሲሆን ያው እኛ ዝም ብለን እዚህ ሀገር መተን ልዩነታችን ዝም ብሎ በታሪካችን እና በባህላችን ብቻ ሳይሆን ቀለማችንም ይታያል። ጥቁሮች ነን የለም አይደለም የምለው አለ፣ ግን እንታገላለን ይህን ነገር እንዳይ። ለማጠቃለያ እኔ የምለው ሁለት ነገር አለ። አንደኛ ባለፈው በዘጠና ስድስት አመተ ምህረት የደሙ ሁኔታ የተደፋ ችግር የለም አይደለም፣ ሁሉም ነገር ንጹህና አሁን እኛ የምንነግርህ ምንም ነገር የለም ብለን አይደለም። በሌሎቹ ላይ ደግሞ ይሄ አይታይም በብዛት ጸጋ እኔ ላና ሳይፈለግኩት ከአሜሪካ የመጡ ከጣሊያን ሌሎ አሉ ግን በኢትዮጵያውያን ላይ ተደጋገመና፣ ምንድን ነው ዛሬ ምን ሁኔታ ላይ ናችሁ ለማለት ነው። በሁሉም ላይ ያለ ዘረኝነቱ በእኛ ላይ ግን ያለው ምንድን ነው? አንደኛ ይሄ ነገር ዘረኝነቱ አለ፣ በሁሉም ህብረተሰብ ላይ አለ። የእኛ ግን ምንድን ነው? እራሳችን ባክግራውንድ የመጣንበት ያልተማርን መሆናችን። በሁለተኛ ደረጃ ደግሞ በቀለማችንም ላይ ደግሞ ጥሩ አመለካከት የሌላቸው አሉ። ነገር ግን በመንግስት ደረጃ ስንሄድ እኛን በዚህ ህብረተሰብ ለማቀላቀል ጥሩ እንድንኖር የሚደረገው እጥረት ከፍተኛ ነው። ቀደም አቶ አዲሱ የጠየቀው ጥያቄ ፕሬዚዳንት ሩቢ ርብሊን እንዲሁም ደግሞ ጠቅላይ ሚኒስትር ናታንያው ያሉትን ነገር ለምንድን ነው ከአሁን በፊት ትኩረት አልሰጠንበትም? ተሳስተናል ነገር ነው የሚሉት። የደማስን ሁኔታ ከነሳን የፖሊስ ጠቅላይ አዛዡ ወዲያው ነው ከፖሊስ ያባረሩ ሰዎችን። ነገር ግን በእስራኤል ህግ ሁለት ነገር አለ። ፖሊስ መባረራቸው ብቻ በቂ አይደለም። ፖሊሱ ጄኔራሉ አዛዥ ቅርታ መጠየቂያቸው ብቻ አይደለም። እነኝህ ሰዎች በግል ተከሰው እንደ ማንኛውም ወንጀለኝ ስለሚያገኛ መጣጣት አለባቸው። ለመሆኑ ቤተ ሥራውያን እዛ ስንት ናችሁ? በነገራችሁ ላይ ሰዓት የስታቲስቲክስ ቢሮ ባወጣው ዘገባ መቶ ሰላሳ ሰባት ሺህ ነን። ሀምሳ አንዱ ሺህ እዚህ የተወለዱ ናቸው። አቶ ሽሞን እዚህ ላይ የሚጨምረዋል ለማጠቃለያ ብዙውን ጊዜ በእስራኤል ጉዳይ እየተነሳ የእስራኤልንና የፍልስጤምን ኮንፍሊክት በማስገባት የእስራኤልን ገጽታ በመጥፎው ለማቅረብ ብዙ ጥረት ይደረጋል። በዓለም አቀፍ ደረጃ በዓለም ሚዲያ በኩል ለፓለስታይኖች ያለውን ለፍልስጤሞች ያለውን ድጋፋቸውን በመግለጽ የእስራኤልን ገጽታ በመጥፎ ሁኔታ ለማቅረብ የሚደረገው ጥረት አንዳንዴ በእኛ ላይ እንዲህ አይነት የዲሞክራሲ መብት ይዘን የምንታገለውን እንደ ትልቅ ነገር አድርገው በእስራኤል ላይ መጥፎ ትችት እንዲደርስ የሚያደርጉም ብዙ ሚዲያዎች እንዳሉ ስለማወቅ ነው። እዛ አንፃር አይደለም እኛ የተነስታን ለነገሩ፣ በአጠቃላይ ነው። ያው ይሄ የተያያዘ ነው። ይህቴ ጸጋ የምትለው ያው እውነት ነው። በትላልቆች ጋዜጠኞች፣ ሚዲያ በቃ ብዙ ይሞኩራሉ ይህን ነገር ለመያያዝ። ግን የተለያየ ነው። ጸጋ ፋንታሁን መላኩ ጋዜጠኛ፣ እንዲሁም ደግሞ በፖለቲካው ረገድ የመብት ታጋይ አቶ ሽሞን ሰለሞን፣ የቀድሞ ፓርላማ አባል፣ የፖለቲካ አቀንቃኝ በጣም አመሰግናለሁ ለጊዜያቸው። እግዚአብሔር ይስጥልን። I'm not going to be able to do it. ግን አንድ አፍታ አዲስ አበባ ብቅ ብለን እንመለሳለን። አሁን ንጉሴ አክሊሉ ምስጢር ያደረገውን እንግዳ ይገልጥልናል። ሰላም ነው ንጉሴ፣ እንደምናመሸ ንጉሴ፣ እንዴት ናችሁ? አሉላና አዲሱ፣ እኔም ደህና ነኝ። ዛሬ ደግሞ ለየት ያለ ነገር ነው ይዤ የቀረብኩት። እኔ መቼም እንግዲህ አንዴ ከሙዚቃ ሰው፣ አንዴ ከስፖርት ሰው፣ አንዴ ከስነ ጽሁፍ ሰው፣ አንድ ጊዜ ደግሞ ከሙዚቃ ሰው፣ ሌላ ጊዜም ደግሞ እንደዚሁ እንዲህ እንዲህ እያልን ያው ሬዲዮ መጽሔትን በተቻለ መጠን አድማጮቻችንን ለማዝናናት እንሞክራለን እና የዛሬውም ዝግጅቴ ትንሽ ለየት ይላል። ልጠይቅህ ልለው አረፍ በልናው ጋ የፉትቦል ወዳጄ ጠፍቶ ከካታን ጋ ሰላሳ ሶስት አመት ደከምኩ በፍለጋ የት ይሆን ይሄ ሰው ደግሞ እስከነማን ጋ ምድር ወይስ ሰማይ ቆላ ወይስ ደጋ ንገረኝ ጥላ ፎቅ ወይ ከማናንሼ ሚስማር ተሰራበር መስተዋት ካታንጋ ጠቁመኝ ቦታውን አረፍ ብዬ ላውጋ እዚህ ታይተዋል ሲሉኝ ሲሄድ ብዙ ሳይርቅ የማገኘው ሁሉ ስለ ፉትቦል አያውቅ። ድንገት ስታዲየም ይመጣል በማለት ቁጭ ብዬ ጠበቅኩት ድፍን አስር አመት። አሜሪካ ሄዷል ብዬ ብገምትም ከጓደኞቹ ጋር አላገኘሁትም። ስሙን ያልሰማሁት ሲጠራ አሜሪካ ለእነሱም እንደ እኔ ጠፍቶባቸው፣ ለካ ኪራይ ቤት ነው ሲሉኝ፣ ከጥገናው ሰፈር ሲቆርጥ ሲቀጥል የኤሌክትሪክ መስመር ከትውልዱ ሰፈር ታቹን አልዩ፣ አምባ፣ ጎረቤላ፣ አንኮበር፣ እንጦጦ ራጉኤል አለ ሲሉኝ፣ ድልበር ፊት ለፊት አላየው አልሰማው በሸገር ከቶ ምን ይሻላል? የዚህ ሰው ነገር ወዴት ልፈልገው የትስ ብዬ ልብረር ብዬ ተጨንቄ አገሩን ሳስሰው ሁሉም ሰው ረስቶት ጠፍቶ የሚያስታውሰው አዲሱ ገበያ አገኘሁት ያን ሰው እሱ በሺህ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት ጥቅምት ወር ነው፣ የኬንያ ቡድን እዚህ መጣ ከኛ ጋራ ለመጫወት ጨዋታው በርግጥ ጥሩ ነበረ። ትንሽ አየር ላሉና ኬንያኖች በጉልበቱም ሆነ በምን አንድ ለምናምን እንዳደረጉ በኢታሎና በመንግስቱ አማካይነት ሁለት አግብተን፣ ጭቅጭቅ ተነሳ። ምክንያቱም የእነሱ ተጫዋች የሆነ አንድ ተጫዋች ወደቀ። ሲወድቅ አራት ቁጥራቸው ኃይለኛ ስለነበር ሲሮጥ ይገባና ያንን ወጌሻ ለመጥራት ሲመቁር ዳኛ ካልካልደ ካላለ በቀር አይገባም ብሎ ይከለክላል። መንግስቱ መንግስቱን ድብደባ ሲጀምሩ ካታንጋ በሙሉ ግልበት አለ። ምድር ቁና ሆነች። በዛ ግር ግር እኔም ዱላ ቀመስኩ። አንድ ላይ አንድ ጆሮ ግንድ ያልቀረም አናቴ ያልቀረም። በተመሳሳይ ልብስ የለበስ ነው ቱታ ለብሼ ቤንች ቁጭ ብዬ ነበር። ያ የቤንቹ ልብስ ልክ ከኬንያ ልብስ ጋር ይመሳሰላል። በዚህም ላይ ትኩረት አለ። ቁመቴ ምንም ሲል በኋላ እኔ ኃይሌ ነኝ እኮ ብዬ ስል ጌድ ከመች ወዲህ አማርኛ ለመድክ እያሉ በድብድብ ደረጃ አድርሶብኛል። አረሻ ሻሾ ነይ ብዬ ስል የታባክ ሻሺ ከተድነካ የታባክ ለመድክ አማርኛ እያሉ እስከ መምጣት ደርሰዋል። እና ይኸውም የደበደቡኝ የገዛ ቲፎዞዬ ናቸው። ያለ መለየት በቁመት ሰዎች አዎ ሰልፍ ያለመለክ የት በእንደዚህ አይነት ነው ድብደባ የተደበደብኩት። ብዙዎች ቀደም ባለው ጊዜ የነበራችሁ የፉትቦል ወዳጆች ሀይለ ማርያም መኮንን በቅጽል ስሙ ሻሾን ታስታውሹታላችሁ። በተለይ ለዳኘውና ለኢትዮጵያ ብሔራዊ ቡድን ከአስራ አምስት አመት በላይ በተከላካይነት መስመር ተጫውቷል። ሀይለ ማርያም ዛሬ የሰማንያ ሰባት አመት ሰው ነው። ለኢትዮጵያ ፉትቦል ታሪክም ሆነ ጨዋታ በዕድሜም ሆነ በምስክርነት በአሁኑ ሰዓት ከሀይለ ማርያም የቀረበ የለም። ስፖርታዊ ቅርጹን እንደያዘ ያለው አቋሙ ከአረጋዊው አሰልጣኝ ከፈርጉሰን እና ከተጫዋቹ ከማራዶና እንቅስቃሴው አስር እጅ ያስመርጣል። ማንም ሰው ዛሬ ሀይለ ማርያምን ቢያየው ከስልሳ አምስት አመት በላይ አይገምተውም። ለመሆኑ ሀይለ ማርያም መኮንን ሻሾ የሚል ቅጽል ስም የተሰጠው ለምንድን ነው? ኃይለ ማርያም ሻሾ ሻሾ ኃይለ ማርያም፣ ጥቁረቱ አጋልጦት፣ ቁመናውም በጣም ኬንያዊ ተጫዋች መስሏቸው በቀለም የቀመሰው ዱላ፣ በእኛው ስታዲየም፣ በራሱ ቲፎዞ፣ በአገሩ ደጋፊ፣ ሪዘርቭ ተጫዋች ነበርና አራፊ ቱታ እንደለበሰ ያረፈበት ካልቾ ከባድ ቃሪያ ጥፊ እንደምን ይረሳል? ታሪክ እንደዚህ ነው ሁሉን ያስታውሳል። አበቃው ንጉሴ፣ ምኑን አበቃው እባክህ። ኃይለ ማርያም ለምን ሻሾ እንደተባለ ቢያንስ ቢያንስ ሳትገልጥ አድማጭም ብሻይልህም ምን ጠፍቶ አዲሱ ል ቀጥል ካልከኝ፣ ቀጥላለሁ። እንዴታ ቀጥል እንጂ ኃይለ ማርያም መኮንን ነው የአባቱ ስም። ሻሾ ለምን እንደተባለ ለማወቅ ኃይለ ማርያምን ብዙ ፈለግኩት፣ ለጊዜው ላገኘው አልቻልኩም። በፊት ከተወያየን በኋላ ማለት ነው። ስለ ኃይለ ማርያም ሻሾ አንድ ወዳጄ ገዛሀኝ ነዲ የሚባል አግኝቼ ጠየቅኩት። እሱ በደንብ አጫውቶኛል። ሀይለ ማርያም የዳኘው ቡድን ተጫዋች ነበር። ገዛ አይነዲ ደግሞ ለዳኘው ቡድን በአትሌቲክሱ ስፖርት ይወዳደር ነበር እና በጣም በቅርብ ይተዋወቃሉ። ሀይለ ማርያም ሻሾ ለምን ተባለ ብዬ ስጠይቀው፣ ገዛ አይነዲ ከልምምድ በኋላ እግር ኳስ ተጫዋቾችም የአትሌቲክስ ስፖርት ተወዳዳሪዎችም አንድ አካባቢ ስለነበረ ሻወር የምንወስደው ታጥበን ከወጣን በኋላ ውጭ ወጥተን እየተጫዋወትን በነበረው ጨዋታ ላይ ያነሳን ስንወያይ ስንነጋገር የሁላችንንም ገላ ሰውነት አካል በፎጣ እያደራረቅን ከሌላ ሁሉ ሰው ሀይለ ማርያም እንግዲህ ጥቁር ስለሆነ ነጭ፣ ልክ እንደ ይሄ ከሰማያዊው ሰማይ እንደሚወጣው ደመና አይነት ነጭ ነገር እንደ በሰውነቱ ላይ በሙሉ ስለሚወጣ ሀይለ ማርያም ሻሾ ተባለ። የሳሙናውም አስተዋጽኦ አለው የቀለሙም የከለሩም የመልኩም አስተዋጽኦ አለው። በባዝሊን ወይም ደግሞ በክሬም ቀባቀባ ካላረግን ያው ምንቸም ጆሮ አካባቢ ና አይን አካባቢ፣ ከንፈር አካባቢ ማንኛውም ሰው መቅላቱ አይቀርም ብሎ ገዛ አይነዴ ያጫውቶኛል እንደው ስለ እኔ ደግሞ እንደገና ሌላ ሰው ፈለግኩና ደግሞ ስለ ገዛሀኝ ነዲ የሩጫ ጉዳይ እንዲያጫውተኝ የኢትዮጵያ ዜና አገልግሎቱን ንጉሴ ኃይለ ጊዮርጊስ ወዳጅን ጠየቅኩት። ገዛሀኝ በእርግጥ እንዳልከው ለዳኘው አትሌቲክስ ቡድን ተሰላፊ ነበረ። ያን ጊዜ ገዛሀኝ ብዙ ጊዜ ያሸንፋል በውድድር ላይ እና ሽልማት የሚሰጠው አንድ ሙሉ የሸንኮራ አገዳ ነበር። የተሸነፈ ጊዜ ግን ያ የሸንኮራ አገዳ ግማሹ ነው ለሱ የሚደርሰው ና ግማሹ ለእኛ ለቲፎዞዎቹ ይሰጠን ነበር ብሎ አጫውቶኛል። እንግዲህ ሻሾ መነሻ ከሆነን እንደው ከፈቀዳችሁልኝ ለምን አንዳንድ ነገሮችን በዚህ አጋጣሚ አላነሳም? ጨዋታን ጨዋታ ያነሳዋልና መልካም ነ ንጉሴ ሲቀጥል ከሻሾ ቀጥሎ እንግዲህ ሻሾና ዱላ በጣም ወዳጆች ነበሩ። ለብሔራዊ ቡድንም አብረው ተጫውተዋል። ዱላ ራሱ የቅጽል ስም ነው። ጎራዴውም እንደዚሁ የቅጽል ስም ነው። ብረቱ የሚል አለ፣ ቀጭኑ የሚል አለ። ቸርኬ፣ አራዊት፣ ቮልቮ፣ ባቡር፣ ምን ስንቱ ወሎዬው ሰበታ የሚባልም ተጫዋች ነበረ። ቼንቶ የሚባል ደግሞ ተጫዋት ነበረ። እንደዚሁ መቶ አለቃ ሉቾ የሚባልም ነበረ። እጅግ በጣም ነው። በጣም ደግሞ እኔ ደስ የሚለኝ ኤልቢስ የሚባል ነበር። እንደው የኤሌክትሪክ ተጫዋች የመብራት ኃይል ፀጉሩ በጣም ደስ የሚል ይገርመሃል። አዲሱ በጣም በጣም በጣም ዞማ ነው። በካታንጋ በኩል ነው በወዲያ በኩል የሚጫወተው እና ግሩም ያጨዋወት ስልት ነበረው እና እሱንም እንደዚሁ አስታውሰዋለሁ። ሌሎችም ብዙ ተጫዋቾች አሉ። ግድግዳው የሚል አለ እና ወደ አርቢትሮች ደግሞ ወደ ተጫዋቾች መለስ። አርቢትሮች ስም ነበራቸው ነበራቸው። አሁ እስቲ አንተ አንዱ ከምታስታውሰው አንዱን ጥራ። እንደው በጣም ወደው በጫዋቱም በዳኝነቱም ወደው ጋሻ እየለ ነፍሱን ይማር ጅቦ ነበር የሚባለው። እንግዲህ ጅቦን በለው፣ የሌሎችን ስም አልጠራንም የእሱን ስምንጥራው። ልክ ነህ። ሌላ አለው? እንግዲህ ሼት አለ አዎ ሽት አለ። አየሩ ከበደኝ። አዎ እና እንደው ያረጀ ትዝታዬን እንደው ቀሰቀሳችሁብኝ ዛሬ። በአጠቃላይ እንግዲህ ሻሾ የተባለው በዚህ ምክንያት ነው። ሌላው ደግሞ እንደዚሁ ብዙ ጊዜ ስለ ኳስ ሲነሳ የምናነሳው የምናወሳው ታሪኩን ጎንደሬው፣ ዶክተሩ፣ ኢንስትራክተሩ እና ነበር ሆኖ እንዳይቀር ታሪካችን ሁሉ አደራ እንላለን ትውልዱን በሙሉ ብለን ብንቋጨውስ? ድንቅ ነው ንጉሴ፣ እግዜር ይስጥልን። በእኛ በኩል ያሉንን ዝግጅቶች እያገባደድን ነው። ቀሪው በዕለቱ ዜና ተረኛ የሚቀርብ ማጠቃለያ ይሆናል። ታዲያ ከጀመርነው ነው ከዚህ ስልት ጋር ነው የምንታዋችሁ ጨርሶ ለመሰናበት ከዜናው በኋላ ግን እንመለሳለን። አንድነት ይበጀናል ዛሬ። ወገኔ በስማኛ ገሬ፣ አንድነት ይበጀናል ዛሬ። መቼም አይሻርም ኢትዮጵያዊነቱ፣ መኖር ግና አይሻም ያለ ነፃነቱ። እኮ ማነው ሰጪ ማነው እስከልካይ እንዳሻው ቢኖር በሀገሩ ላይ እኮ ማነው ሰጪ ማነው ከልካይ ሰው እንዳሻው ቢኖር በሀገሩ ላይ ወገኔ ተስማኛ አገሬ አንድነት ይበጀናል ዛሬ ወገኔ ተስማኛ አገሬ አንድነት ይበጀናል ዛሬ። የማጠቃለያ ዜና እሰማችኋለሁ። ክቡራትና ክቡራን አድማጮች የየመን ሁጢ ተዋጊዎች ከሳዑዲ አረቢያ የቀረበላቸውን የአምስት ቀናት ለሰብአዊ እርዳታ ጉዳይ ተኩስ የማቆም ጥያቄ ተቀብለዋል። ተኩስ ማቆሙ የሚጸናው ከነገ በስቲያ ማክሰኞ ጀምሮ እንደሆነ ታውቋል። የሳዑዲ አረቢያ ንጉሥ ሳልማን የወታደራዊ ጣልቃ ገብነታቸውን ትክክለኛነት አስረግጠው ዛሬ ተናግረዋል። የሰብአዊ መብቶች ጥበቃ ጉዳይ ዋና ተሟጋችና አቃፊር መሆኗን የምትናገረው ዩናይትድ ስቴትስ የራሷን የሰብአዊ መብቶች አያያዝ ነገ በተባበሩት መንግስታት ድርጅት ልታስመረምር ነው። የኩባ ፕሬዚደንት ራውል ካስትሮ ዛሬ ቫቲካንን ጎብኝተዋል። የጉብኝታቸው ዓላማ ኩባ ከዩናይትድ ስቴትስ ጋር የነበራትን ለግማሽ ምዕት ዓመት የዘለቀ የፖለቲካ ውጥረት ለማርገብ አቡኑ ለተጫወቱት ሚና ምስጋና ለማቅረብ ነው። ማያንማር ውስጥ ለተራዘሙ ዘመናት ጭቆናና ማሳደድ ሲፈጸምባቸው ኖረዋል የተባሉ አምስት መቶ የሚሆኑ ሙስሊም ማህበረሰብ አባላት ያሳፈሩ ጀልባዎች ኢንዶኔዥያ ገቡ። በድጋሚ እናቶች እንኳን ለእናቶች ቀን አደረሳችሁ ልጆችም እንኳን ደስ ያላችሁ። ጤና ይስጥልኝ። ደህና ደሩ። በእኔ በኩል ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከ3 ሰዓት እስከ አራት ሰዓት በ19 በ25 ና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ ቀደም ሲል ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል ኋላ ደግሞ በመደበኛው ከሚ3 ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስከምንገናኝ ያስተናገድናቸው የራዲዮ መጽሔቶቹ አሉላ ከበድ ና ከፕሮዲውሰሩ ንጉሱ ታምሬ ጋር እኔም አዲሱ አበበ ሰላም፣ ደህና አደሩ።